ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እሁድ መስከረም 8 2009 ዓ ም ከዋሽንግተን ዲሲ በአጭር ሞገድ በ19 በ22ና፣ በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ኮንሶ በምን ሁኔታ ላይ ትገኛለች? እያንዳንዱ አመራር፣ እያንዳንዱ ሰራተኛ የቤት ለቤት ሲጠሰው ድብደባው ምናልባት ማን አለ ከመንግስት በላይ ለማን አቤት እንደምንል እኮ አሁን ግራ ተጋብተናል። ለማን አቤት የምንለው መንግስት ራሱን እንግዲህ እነዚህ ያደረገናል ነው። አቶ ሞጮራ ኦዳ ከህዝብ እንደተወከሉ ከሚናገሩት የኮሚቴው አባላት አንዱ ናቸው። የህብረተሰቡን ሰላም የማስከበር መንግስት እንደ መንግስት ግዴታ አለበት ይህን ግዴታውን ታውን ለመወጣት ምንድን ያደርገው? የጸጥታ ኃይል አሰማርቶ የህብረተሰቡን ሰላም ማስከበር ስራ ሊሰራ በዚህም ደግሞ በመጀመሪያው ቀን ከነበረው ሁለተኛው ቀን የተሻለ ነው። ሁለተኛው ቀን ከነበረው ሶስተኛው ቀን የተሻለ ሰላማዊ እንቅስቃሴ ተጀምሯል። ወይዘሮ ሂክማ ከይረዲን የደቡብ ክልላዊ መስተዳድር ቃል አቀባይ፣ ዝርዝር ዘገባ ይዘናል። የምሽቱ ፕሮግራም አዘጋጆችና አስተናጋጆቻችሁ ጽዮን ግርማና ሶሎሞን አባተ የአክብሮት ሰላምታችንን እያቀረብን እስከ ምሽቱ አራት ሰዓት እናስተናግዳችኋለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በኒውዮርክ ቼልሲ በተባለው የማንሃተን ቀበሌ ትላንት ፍንዳታ ደርሶ ለ29 ሰዎች መጎዳት ምክንያት ከሆነ በኋላ ነዋሪዎች መረጃ ካላቸው ያካፍሉ ዘንድ ፖሊስ ተማጽኖ አቅርቧል። የኒውዮርክ ገዢ አንድሩ ኮሞ ድንገቱን የሽብር ተግባር ነው ሲሉ ዛሬ ጠዋት በሰጡት ጋዜጣዊ መግለጫ ላይ ጠርተውታል። ከዓለም አቀፉ ሽብርተኝነት ጋር የተያያዘ ስለመሆኑ ግን ምንም ማስረጃ የለም ሲሉ አብራርተዋል። የከተማይቱ ከንቲባ ቢል ዲ ብላሲዮ ፍንዳታውን ሆን ተብሎ የተፈጸመ ብለውታል። ተጨማሪ አንድ ሺህ ፖሊሶችና የብሔራዊ ዘብ አባላት ለጥንቃቄ ሲባል በህዝብ የትራንስፖርት መገልገያ አካባቢዎች ቅኝት ያደርጋሉ ሲሉም ኮሞ አክለዋል። ሀያ ዘጠኙም ሰዎች በሆስፒታል የሕክምና እርዳታ ተሰጥቷቸው በሙሉ ወደ የቤታቸው ተመልሰዋል ብለዋል። የኒውዮርኩ ገዢ አንድሩ ኮሞ ቀደም ሲል ቅዳሜ ቤት ኒው ጀርሲ በአንድ የቆሻሻ ማጠራቀሚያ በርሜል ውስጥ የደረሰ ፍንዳታ በዕለቱ ለበጎ አድራጎት ገንዘብ ማሰባሰቢያነት የታቀደ ብዙ ሺህ ሰዎችን የሚያሳትፍ የሩጫ ውድድር እንዲሰረዝ አስገድዷል። ሁለቱ ማለት የኒውዮርኩና የኒው ጀርሲው ፍንዳታዎች ግንኙነት የላቸውም ሲሉ ዲብላሲዮና ኮሞ አስረድተዋል። ኒው ጀርሲ በደረሰው የቦምብ ፍንዳታ የተጎዳ ሰው የለም ተብሏል። በሌላ ዜና ደግሞ እስላማዊ መንግሥት ነኝ የሚለው ነውጠኛ ቡድን ዜና ማሰራጫ እንደሚለው ትላንት በዩናይትድ ስቴትስ የሚኔሶታ ክፍለ ግዛት አንድ የንግድ መናኸሪያ ውስጥ በስለት ሰዎችን ያጠቃው ግለሰብ የቡድን ወታደር ነው። ዳአማክ የተባለው ዜና ማሰራጫ ጥቃቱን ያደረሰው ግለሰብ የቡድኑን ጥሪ ተቀብሎ ተግባራዊ አድርጓል ሲል ዛሬ አስታውቋል። የዩናይትድ ስቴትስ ባለሥልጣናት በዚህ መግለጫ ላይ የሰጡት አስተያየት የለም። የሚኒሶታ ባለሥልጣናት በገለጹት መሠረት ስምንት ሰዎች ናቸው ሴንት ክላውድ በሚገኝ አንድ የንግድ መናኸሪያ ውስጥ ጉዳቱ የደረሰባቸው አንድ ሥራ ላይ ያልነበረ ፖሊስ ጥቃት ያደረሰውን ግለሰብ ተኩሶ መግደሉን የፖሊስ ኃላፊው ዊልያም ብሌር አንደርሰን አስታውቀዋል። ከአንደኛው በቀር ሌሎቹ ጉዳተኞች የሕክምና እርዳታ አግኝተው ወደ የቤታቸው ተመልሰዋል ተብሏል። ሩሲያ ትላንት ማታ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ በማድረግ በርካታ የሶሪያ መንግስት ወታደሮች ሳይገደሉበት እንዳልቅር የሚታመነው የዩናይትድ ስቴትስ ቦምብ ድብደባ እንዲጣራ መጠየቋን በዓለሙ ድርጅት የአሜሪካ አምባሳደር ሞስኩን ነቅፈዋል። ሳማንታ ፓወር ለጋዜጠኞች ሲናገሩ ሩሲያ የወሰደችው እርምጃ በዚያ እየተካሄደ ያለውን የሰብአዊ ፍጅት ወንጀል ለመደበቅ በታቀደ ነው ብለዋል። የዩናይትድ ስቴትስ መንግሥት አሁንም ስለ ቦምቡ ድብደባ መረጃዎች እየተሰበሰበ መሆኑን የገለጹት አምባሳደሯ የህብረቱ ጦር አውሮፕላኖች ኢላማ ያደረጉት የእስላማዊ መንግሥቱን ነውጠኞች ነው ብለዋል። አንዳንድ ሪፖርቶች ግን በድብድባው በትንሹ ሰማንያ የመንግስቱ ወታደሮች መገደላቸውን ዘግበዋል። የመንግስቱን ኃይሎች በማጥቃት የተኩስ አቁሙን ስምምነት የመጣ አስፈላጎት የለንም ሲሉ አምባሳደር ሰማንታ ፓወር አስረድተዋል። አንድ ከፍተኛ የሶማሊያ ወታደራዊ ባለሥልጣን ዛሬ ዋና ከተማዋ ሞቃዲሾ ውስጥ መኪና ላይ በተጠመደ የቦምብ ጥቃት ተገለዋል። ጉባኤሌ በመባል የሚታወቁት ጄኔራል ሙሐመድ ሮብሌ ጅማሌ አካ እና ስድስት ጠባቂዎቻቸው የተገደሉት ኮንቮያቸው ወደ መከላከያ ሚኒስቴር መግቢያ አቅራቢያ እንደደረሰ ቦምብ በተጠመደበት መኪና ከተመታ በኋላ መሆኑን የከተማይቱ አስተዳደር ቃል አቀባይ አብዲፋታህ ኦማር ሀላኔ ለቪኦኤ ተናግረዋል። አልሻባብ ለጥቃቱ ኃላፊነቱን ወስዷል። ጀነራሉ በሶማሊያ ጦር ሰራዊት ውስጥ የሦስተኛው ባታሊዮን መሪና ነውጠኛውን ቡድን በመዋጋት ቀዳሚ መኮን እንደነበሩ ተገልጿል። ዜናው አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርስ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርስ በ25 ሜትር ባንድ በ1240 በ1280 በ12110 እና 12140 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መስከረም ስምንት ሁለት ሺህ ዘጠኝ ዓመተ ምህረት ምሽት ፕሮግራም ነው። ግዩራን ማለት ዳያስፖራ ማለት ስለሆነ ግዩራን የሚባለውን ቃል ለማድረግ እንጠይቃለን። ክሊቭላንድ እንግዲህ በአብዛኛው ባለሙያዎች ናቸው። የህክምና ኢንጂነሮች አሉ፣ ጠበቃዎች አሉ። ሁሉም አስተዋጽኦ ማድረግ ይፈልጋል። We were standing in Lalibela. I expect to see John the Baptist walking around the corner at any minute. ሲስተር ሰናይት ሽፈራው ደፈርሻ ነኝ። ሜሮን ፋሲካ አባላለሁ። ኦሃዮ ስቴት ዩኒቨርሲቲ ፊዚክስ ዲፓርትመንት ግራጁዌት ስቱደንት ነፌ ነውስኢትዮጵሻሮ በሰሜን ምስራቅ ዩናይትድ ስቴትስ ኦሃዮ ስቴት ከሚኖሩ ኢትዮጵያውያን ጋር ጥቂት ቆይታ እናደርጋለን። ወደ መጀመሪያው ዘገባ እንሸጋገር። አብራችሁን ቆዩ። በደቡብ ክልል የኮንሶ ሁኔታ ምን ይመስላል? ከጳጉሜ 5 2008 ዓ ም ምሽት ጀምሮ ኮንሶ ውጥረት ውስጥ መሆኗን ብዙ ሕይወት መጥፋቱን ቤቶች መቃጠላቸውን፣ ነዋሪዎች ከየቀያቸው መፈናቀላቸውን፣ ከሕዝብ እንደተወከሉ ከሚናገሩት የኮሚቴው አባላትና የክልሉን መንግሥት ቃል አቀባይ ጠቅሰን ሪፖርት ስናቅርብ መቆየታችን ይታወሳል። ዛሬስ ኮንሶ በምን ሁኔታ ላይ ትገኛለች? ከሕዝብ እንደተወከሉ ከሚናገሩት የኮሚቴው አባላት አንዱ የሆኑት አቶ ሞጮራ ኦዳ ኮንሶ አሁንም በአስቸጋሪ ሁኔታ ውስጥ ትገኛለች። በሕዝብ ተመርጠን መፍትሔ ለመፈለግ የምንጥረውን ሰዎች እንደ ወንጀለኛ እያሳደዱን ይገኛሉ። ጉዳያችንን አቤት የምንልበት አጥተናል ይላሉ። የደቡብ ክልላዊ መስተዳድር ቃል አቀባይ ወይዘሮ ሂክማ ከይረዲን በበኩላቸው ኮንሶ ውስጥ በሺዎች የሚቆጠሩ ቤቶች መቃጠላቸውን ይሁን እንጂ ሁኔታዎች እየተሻሻሉ መሆናቸውንና በሺዎች የሚቆጠሩ ተፈናቃዮች እንክብካቤ እየተደረገላቸው መሆኑንም ያስረዳሉ ጽዮን ግርማ ሰፋ ያለ ዘገባ ይዛለች። በኢትዮጵያ የ400 ዓመት ዕድሜ እንዳለው የተነገረለት የኮንሶ ማህበረሰብ ባህላዊ መኖሪያ በሰኔ ወር 2003 ዓ.ም ነበር በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በቅርስነት የተመዘገበው ወደ 306000 የሚሆን ህዝብ በ43 ቀበሌ አቅፎ መያዙ የሚነገርለት ኮንሶ መንደሮች ባለፉት 12 ቀናት ውስጥ ብቻ ከ1600 በላይ ቤቶች መቃጠላቸውን ሰዎች ከቀያቸው መፈናቀላቸውና በህዝብ እንደተመረጡ በሚናገሩት የኮሚቴ አባላትና በክልሉ መንግስት መካከል የቁጥር ልዩነት ቢኖርም የሰው ጠፍቷል። ኮሚቴው 14 ይላል፣ መንግስት ስድስት ብሏል። በተለያየ ጊዜ ያነጋገርናቸው ከህዝብ እንደተመረጡ የሚናገሩት የኮሚቴ አባላትና የኮንሶ ነዋሪዎች በሰገን ዞን አስተዳዳሪዎች በክልሉ መንግስትና በኮንሶ ነዋሪዎች መካከል የተፈጠረው አለመግባባት መግባባት ኮንሶ ከልዩ ወረዳነት ዝቅ ብላ ወረዳ በመሆን በሰገን ዞን ስር መጠቃለል የለባትም እንደውም ዞን መሆን ይገባታል የሚል ሲሆን የክልሉ መንግስት ወረዳዋ ዞን የመሆን መስፈርት ስለማታሟላ ከክልሉ ብሔር ብሔረሰቦች ምክር ቤትና ከፌዴሬሽን ምክር ቤት በወረዳነት ቀጥሉ ተብሏል፣ በዚያ መቀጠል አለባቸው የሚል ምላሽ ሰጥቷል። ኮሚቴው በበኩሉ ውሳኔውን ባለመቀበል መጀመሪያ አስፈርመ ነው ከነበረው የ50 ሺ ሰው ፊርማ ወደ 80 ሺ አሳድገን ይግባኝ ጠይቀን እሱን እየጠበቅን ነው። ነገር ግን ይህንን ጥያቄያችንን እንድንተው የተለያዩ የመብት ጥሰቶች እየተፈጸመብን ነው ሲሉ ቆይተዋል። የክልሉ መንግስት በበኩሉ ሕዝቡ ሰላም እንደሚፈልግ፣ ነገር ግን በህዝብ ተመርጠናል የሚሉት የኮሚቴው አባላት ሰላም እያደፈረሱ ነው በማለት ሲከስ ቆይቷል። ይህ ውዝግብ ለአስር ወራት ዘልቋል። የክልሉ መንግስት የመንግስት መስሪያ ቤቶች መዘጋታቸውን አምኖ ለመዘጋቱ ምክንያት የኮሚቴው አባላትን ሲከስ የኮሚቴው አባላት ደግሞ ሕዝብ የመረጣቸው በሕዝብ የተወከሉ በመሆናቸው አስፈላጊ የሆነውን ነገር በሙሉ እያከናወኑ የኮንሶ ሕዝብ በሰላም እየኖረ ከክልሉ መንግስት የሚደረግበትን ጫና ተቋቁሞ ጥያቄው እንዲፈታ በሰላማዊ መንገድ ህገ መንግስታዊ መብቱን አክብሮ እየጠየቀ መሆኑን ሲገልጹ ቆይተዋል። በሕዝብ እንደተወከሉ የሚናገሩት የኮሚቴ አባላት ጳጉሜ አምስት ቀን የመከላከያ ሰራዊት አባላት ኮንሶ ገብተው በህዝቡ ላይ ጭፍጨፋ ፈጽመዋል ይላሉ። ከነዚህ የኮሚቴ አባል መካከል አቶ ገመቹ ገንፌ እንደሚሉት የግጭቱ መነሻ አባ ሮባ በተባለች ቀበሌ ላይ በካሳ ክፍያ ምክንያት የተነሳ የነዋሪዎች አለመግባባት ነበር ይላሉ። እግሩ መነሻ የካሳ ክፍያ ነው፣ ገንዘብ ነው። ወደ ኬንያ የሚሰራ የመብራት መስመር ነበረና በእርሻቸው ላይ ስለሚያልፍ የካሳ ክፍያ ነው። ያ የካሳ ክፍያ ሲሰጥ የግለሰቦች ለግለሰቦች የግለሰቦች ያልሆነውን ደግሞ በግለሰብ ስም አስመዝግበው ገቢ እናገኝበታለን ብሎ ተስማምቶ ነው መጀመሪያ ቀበሌ ገበሬ ማህበሩ ቀበሌ ገበሬ ማህበር ብሎ ያንን ገቢ ያገኘው። ያን ገቢ በሚያገኝበት ጊዜ በአጋጣሚ ስራ አስኪያጁና ሊቀመንበሩ የተለያየ መንደራት ላይ ስለነበር ያ ገንዘብ በአጋጣሚ በእነዚህ በሁለት መንደራት ብቻ ላይ ተከፋፍሎ ይቀርና ሌላ የቀረው ዘጠኝ ንዑሳን መንደራት ደግሞ ለምን ለቀበሌ ተብሎ የመጣው ገንዘብ ለሁለት ቀበሌ ብቻ ይሆናል በሚል ነው አለመግባባት የተነሳው። ይህንን አለመግባባት በምሁራኖቻቸው አገር ሽማግሎቻቸው አማካይነት ለመደራደር ብዙ ሞክሮ ሲያቅታቸው ወደ እኛም ደርሶ ነበረ። እኛም አደራደር ናቸውና ጥሩ የሆኑን አማራጭ ሰጠናቸው። የሰጠናቸው አማራጭ ምንድን ነው? ወይ ለቀበሌ ገበረ ማብረ ተብሎ የተሰጠውን ገንዘብ ለቀበሌ ገበረ ማብረ መመለስ ካልሆነ በሱ የተሰራውን ቤት ለጋራ መጠቀም የምል አመራር ሰጥተን፣ አይ እኛ ቤቱን ሰጥተን ጨርሰናል፣ መንደሩ ነው የምለው፣ ቤቱን ሰጥተን ጨርሰናል፣ ገንዘቡን አዋተን እንከፍላለን ብሎ ገንዘቡን አዋቶ ከፍሏቸዋል፣ ተቀብሏል። ገንዘቡንም በዛ መሰረት ታርቋል። አስራ አንዱም ንዑሳን መንደር በጋራ ታርቆ እህል ውሃ ሁሉ በጋራ ከቀመሱ በኋላ በእነሱ መካከል የነበሩ በዚህ በኮንሶ ህዝብ የተከፉ አመራሮች ለምን ትታርቃላችሁ ጠብ መነሳት አለበት። ይሄ ነገር ግጭት መፈጠረ መፈጠረ መንገድ ነው ብሎ ነው ህዝቡን ቀስቅሶ አንዱን መንደር በአንዱ መንደር ላይ ያነሱትና በዚህ ምክንያት ነው የተጣሉት እንጂ ከኮንሶ ጥያቄ ጋር ከኮንሶ ሀያ ሶስቱ ተወካዮች ጋር ምንም የሚገናኝ ነገር የለም። የደቡብ ክልል መንግስት ቃል አቀባይ ወይዘሮ ሂክማ ካይረዲን በበኩላቸው ችግሩ የተነሳው ኮሚቴው ከህዝቡ ላይ አስገድዶ ገንዘብ በመጠየቁ ነው ይላሉ። የተከሰተው ችግር አባሮባ የምትባል ቀበሌ ነው። አባሮባ ቀበሌ ላይ የፌዴራል መንግስት የሚዘረጋው መሰረተ ልማት አለ። ይህን መሰረተ ልማት መነሻ አድርጎ ይህ መሰረተ ልማት ህብረተሰቡ እዛ ጋር በጉልበቱ በጉልበቱ ባደረገው አስተዋጽኦ ልክ የጉልበት ክፍያ ተከፍሎታል። ይህንን ገንዘብ የተከፈላችውን ገንዘብ አምጡ ነው። አይ አንሰጥም፣ ከዚህ በፊት ከብትም እህላችንንም ሽጠን ሰተናቸዋል። ይብቃን ከዚህ በኋላ ከመንግስት ጋር ይዛችሁን አታጋጩን። አንፈልግም። እኛ ልጆቻችን ማስተማር እንፈልጋለን። ልጆቻችንን ወደ ትምህርት ማስገባት እንፈልጋለን። ልጆቻችን ወደ መንግስት ስራ እንዲመለሱ እንፈልጋለን። እስካሁን የሄዳችሁት ይብቃ። ከዚህ በኋላ ገንዘብ የሚባል ነገር አንሰጥም። ይሄ ደግሞ በጉልበታችን ሰርተን ያገኘነውን ብር አሁንም ለእናንተ አንሰጥም። ይሄ ሀያ ሶስት ኮሚቴ ነኝ የሚባለው ግብረ ሀይል እዛች ቀበሌ ላይ ሄዶ ምንድን ነው የወሰነው? እቺ አባረባ የምትባል ቀበሌ ኮንሶ አይደለችም። ስለዚህ ከሌላው ማህበረሰብ ጋር መቀላቀል የለባትም፣ እርምጃ ሊወሰድባት ይገባል ብሎ ነው ቤት ማቃጠል የጀመረው። ስለዚህ መንግስት አይደለም ከነሱ ጋር የተጋጨው። ከኮንሶ ህዝብ ጋር መንግስት መቼም አይጋጨም። ከመንግስት ጋር አልተጋጨም። ይሄ ኮሚቴ ነው። ይሄ ገንዘብ አልሰጥም በማለታቸው የኮንሶን በዞን የመደራጀት ጥያቄ ስለተቃወሙ እርምጃ መወሰድ አለበት ብሎ እዛው ቀበሌ ላይ ያስተላለፉ አቶ ገመቹ እንደሚሉት በኮንሶ ከተማ ውስጥ ካለው ከፍተኛ ችግር የተነሳ ሰዎች እርስ በእርስ እንዳይጣሉና ግጭት እንዳይፈጠር የሀገር ሽማግሌዎች ከፍተኛ አስተዋጽኦ ያደርጉ እንደነበር ገልጸው በአባሮባና በሀይሎታ ደከቱ ቀበሌ የተፈጠረው ችግር እንዳይባባስና ነገሩ እንዲበርድ ለማድረግ ያደረጉት ጥረት ከሽፎ ሆን ተብሎ ጠብ እንዲፈጠር የክልሉ መንግስት ሰርቷል ይላሉ። አቶ ሞጮራ ኦዳ የተባሉ ሌላው የኮሚቴ አባል እንደሆኑ የሚናገሩትም ግለሰብ ይህንኑ የአቶ ገመቹ ገንፌን ሀሳብ አጠናክረው ነገሩን ሽማግሌዎች በአጭሩ እንዳይቀጩት ተደርጓል ይላሉ። በጣም ሽማግሌዎች ለረጅም ጊዜ እንደውም አሰው ጎረቤት ከጎረቤት ጋር ሲጣላ ሽማግሌዎች ሲላኩ ነበረ። ሰው እንዳይጣላ ምናልባት በአሁኑ ጊዜ ትንሽ ከመንግስት ጋር ባለው ከዚህ ከመዋቅር ጥያቄ ጋር ሰውናነገን እንግዲህ ጥያቄ ጠየቀው። በሰላማዊ በሆነ መንገድ ነው እና ሰው እንዳይጣላ ሰው አንድ ነገር እንዳያደርግ ተብሎ በተደጋጋሚ ጊዜ አንዳንድ ነገሮች ሲነሳ ታ እያሉ ምንም ነገር እንዳታነሱ ሲያስታርቁ ሲያስማሙ እንደነበረ ብዙ ጊዜ ቆይተዋል። በአባሮ ባላይ የአገር ሽማግሌ፣ የሃይማኖት መሪዎች፣ ሌሎች ኮሚቴዎች ሁሉ ሄዶ ሲያስታርቁ ሌላ ነገር ቅስቃሳት በኋላ ስላለ የሀገር ባህል ሽማግሌዎችን እና ሃይማኖት ተወካዮችን አልተቀበሉም። ሽማግሌዎች እያዩ ነው ተኩስ ተጀመሩት እና ሌላ አጀንዳ እንዳላቸው ነው። አሁንም ደግሞ በላይ በኩል በሀይል በኩል ደግሞ ያለው ሽማግሌዎች እንዳይገቡ መከላከያ ስላለ የመንግስት ሀይል ስለገባ ሽማግሌዎች እንዲገቡ አልቻልም። ሰው ሁሉ ፈርቷላ አንድ ላይ ነው የሚመጣው። አንድ ላይ ስለሚጨፈለግ ብሎ ፈርቶ እዛ ለመግባት እድሉና ሁኔታው አልፈቀደም። እዛ ለመግባት ዚ አባሮባ ላይ የተቃጠሉ ሰዎች ሽማግሌዎች መልምለን መኪና ተከራይተን ለእነሱ ጨው ቡና ምናምን ይዘ በቆሎ ምናምን ጭነን ሄደን እዛ ይዞ ሄዱ። ሽማግሌዎች እኮ ታስሮ በኦሮሚያ ክልል ኦሮሚያ ክልል ውስጥ የአበሎ ዞን ተልተልነ ወረዳ ላይ እኮ አምስት ቀን ታስሮ ነው የተፈቱት። እንግዲህ ይህም ደግሞ በያ በለ ወይም ደግሞ በኦሮማ መንግስት ትብብር ነው እንጂ በእኛ አመራር ቢሆን ኖሮ አይወጡም ነበር። አቶ ሞጮራ አክለው ነገሩ እየተጋጋለ ከሄደ በኋላ የመከላከያ ፖሊስ ነገሩን ለማብረድ በሚል ገብቶ አባብሶታል። ከዛም በኋላ ከፍተኛ ጭፍጨፋና ቤት ማቃጠል በኮንሶ ህዝብ ላይ ተፈጽሟል ይላሉ። ህዝቡ ደግሞ የመንግስት ኃይል ስለመጣ አንደኛው ወገን ወደ ኋላ ገሸሽን እና አሁን መንግስት ስለመጣ ሌላ ነገር አያስፈልግም ብሎ ወደ ኋላ ሲመለስ፣ አንደኛው ወገን ደግሞ ከዞኑ አመራር ጋራ በተቀነባበረው አሰራር መከላከያ ፊት ለፊት ይሄዳል። መከላከያ ፊት ለፊት ሌላው ደግሞ ኃይል ከኋላ ቤቶችን እያቃጠለ ይመጣና በዛ መሀል ላይ ብዙ ንብረት ይቃጠላል። ብዙ ሰው ዛሬ አሁን በዞኑ ከተማ ላይ ከአስራ አራት በላይ የሆነ ሬሳ አለ። ጫካ ላይ ወደቀ ብዙ ሰው አለ። ሬሳው እስካሁን ድረስ ያልገባ እዛ የተገኘ ደግሞ ሰው ደግሞ እንዳይወስድ ደግሞ በዛ ላይ ደፈጣ ይዘው ለመውሰድ የሚሄደው ሰው እዛ ላይ የተተኮሰ እየተመታ እንግዲህ እስከ ዛሬ ይኸውልህ። አካባቢው ሽታ በሽታ ሆኗል። የክልሉ መንግስት ቃል አቀባይ ወይዘሮ ሂክማ ኸይረዲን ሰሞኑን ለአሜሪካ ድምፅ በሰጡት ቃለ ምልልስ እስካሁን 1631 ቤት መቃጠሉን 1631 አባወራ መፈናቀሉን በአጠቃላይ 12911 ቤተሰብ መፈናቀሉን ይናገራሉ። ለዚህ ሁሉ አደጋ መድረስ ተጠያቂዎቹ በህዝብ የተመረጥነን የሚሉ ሽፍቶች ናቸው ይላሉ። አቶ ሞጮራ ኦዳ በበኩላቸው በዚህ አስተያየት ማዘናቸውን ይገልጻሉ። በጣም የሚያሳዝነው ነገር እኛ ሽፍታዎች እንደተባለ ሰምተናል። ግን ይሄውል አንድ የፌዴራል መንግስት የፖሊስ ኮሚሽነር ዋናው አቶ ኮሚሽነር አሰፋ የሚባሉ የመንግስት ተወካይ የክልሉ ባለስልጣናት ባሉበት ቦታ ለማገዝሞ የክልሉ አፈጉባኤ ባለበት ቦታ ከሀያ ሺህ በላይ ህዝብ ባለበት ቦታ የተመረጥነው መንግስት እውቅና የሰጠን ዛሬ ግን የክልሉ ኮሚኒኬሽን ሽፍታ ማለቷ እጅግ አሳዛኝ ነገር ነው። ይህንንም የመንግስትን መንግስት የሰጠውን እውቅና መናቅ ነው እና እኛ በዚህ አንገረም። ግን እሷ ምንድን ነው የሚያሳዝነው ነገር ምናልባት እሷ እንግዲህ በየተባለችው ስለምትል ነው እንጂ ሁለተኛ ከህሊና የሚወጣ ቢሆን ኖሮ እንደዚህ ባላለች ነበር። እና እኛ ሽፍታዎች አይደለን፣ አስታራቆች ነን የህዝብ ጥያቄ ከመንግስት ጋርም እኮ መንግስት ቢቀበለን ኖሮ እናወያዩ ወደ ስራ ሁልጊዜ እኮ እኛን የሚፈልጉን ለስራት ነው እንጂ ለወገን ለህተ ለወንድም ለምንድ እኔ እኔ ስልጣን እኔ ሴቶች ናቸው፣ እናቶች ናቸው፣ አባቶች ናቸው፣ የሃይማኖት መሪዎች ናቸው ከተለያየ ህብረተሰብ አካል እኮ የተቀናባበረ ነው እንጂ እንደዚሁ ደግሞ ከአንድ ወገን ወጥቶ አንድ ፍላጎት አለው አይደለም። እግዚአብሔር የሚፈራ አለ፣ ህዝብን የሚፈራ አለ። ስንቱ ነገር የሚፈራ ኮሚቴ ነው ያለው፣ እና በዚህ ጉዳይ እውነት የእሷን አባባል እጅግ ከእውነት የራቀ ነው። ለክልሉ መንግስት ቃል አቀባይ ወይዘሮ ሂክማ ሄረዲን ይህንን ጥያቄ አቅርቤላቸው ነበር። ሽፍቶች ናቸው የምንልበት ምክንያት ዜጋ እንደ ዜጋ ህብረተሰቡ ላይ ማለት የኮሚቴ ተወካይ ነው ብለው ካሉ ህዝቡ ላይ እርምጃ መውሰድ የለባቸውም። ገንዘብ ማዋጣት የራሱ ማን እንዴት ነው? ህዝቡ በፍላጎቱ ነው ማድረግ ያለበትን ነገር በፍላጎቱ ነው እንጂ በማስገደድ አይደለም። አስገድዶ አይደለም ወደ ሌላ ነገሮች ማስገባት። እነሱ እዚህ ጋር መልስ አላገኘንም እና ምክንያቱም ህዝቡ ይጠይቃል። ትላንት የሰጠናችሁን ነገር ምን አደረጋችሁ፣ ያደረጋችሁት ነገር ምንድን ነው የሚለውን ነገር መጠየቁ አይቀርም። ስለዚህ ከዚህ አንጻር አልሰጥም፣ መሰረተ ልማት ዘርግተው በጉልበት የተከፈላቸውን ገንዘብ ለዚህ ለዞን የመደራጀት ጥያቄ ልንንቀሳቀስበት ስጡን ነው፣ አንሰጥም ነው። በዚህ ነው ግጭቱ የተነሳው። ሌላ ነገር አለ። እውቅና ነበረው ግን ይሄ ኮሚቴ በፊት እንዳሉት የፌዴራል መንግስት በኮሚቴ ደረጃ ማለት ተወካይ ነን ብለው ይመጣሉ። እንደ ማንኛውም ሰው የትኛውም ጥያቄ እንዳለው ሰው ድንገት አሁን የመልካም አስተዳደር ችግሮች ካሉ የመልካም አስተዳደር ችግሮች መጀመሪያ ሲጀመር መነሻቸው ችግሮች አሉብን የመልካም አስተዳደር ችግሮች አሉ፣ በዚህ በዚህ መልኩ ሊፈቱልን ይገባል ብለው መጀመሪያ ይዘው ይመጡ ነበረ። ትክክል ነው። ሁሉም አካባቢ ላይ እንዳለው የመልካም አስተዳደር ችግር ኮንሶም ላይ መልካም አስተዳደር ችግር ይኖራል፣ አለምን ብለን እንወስዳለን። ይህንን ደግሞ ለመፍታት መንግስት በራሱ የጀመረባቸው ስቴፖች አሉ በመቃወም አይደለም፣ ሰልፍ በመውጣት አይደለም። ስለዚህ ይሄን ደግሞ እስኪፈታ ድረስ በተገቢው ህግ ማለት አግባቦች አሉት መድረኮች አሉ። በመድረኩ ውይይት ይደረጋል። ያልተፈቱ ጉዳዮች ካሉ ሊፈታ የሚችልበት እድል አለ። ስለዚህ ኮሚቴውን እንደ ኮሚቴ መንግስት እውቅና የሰጠው ነገር ምንም ነገር የለም። ህዝቡ ላይ ደግሞ አላግባብ ኮሚቴ ነኝ ና የህዝቡ ተወካይ ነኝ አሁን ለእናንተ ሚዲያ ላይ እንትን የሚሉት እኛ ተወካይ ነን። ማን ወከላቸው? ህዝቡ ላውንች አድርጎ እነዚህን ሰዎች ወክለናል ብሎ ለመንግስት የሰጠው ነገር የለም። ስለዚህ ደግሞ ህዝብ ላይ አጸፋ እርምጃ ይሄን አላደረግክም አልደገፍክንም እያለ እርምጃ የሚወስድቶ ከሽፍታ የሚለየው ነገር ስለሌለ ሽፍታ ናቸው ብለናል። ሽፍታ ናቸው ያልንበት ምክንያት የራሳቸው ወገን ላይ የራሳቸው ህዝብ ላይ ገንዘብ ካላዋጣሽ ኮንሲታ አይደለሽም ነው አንቺ፣ የኮንሶ ብሔረሰብ ተወላጅ ኮንች ለዚህ አካል ለሚንቀሳቀሰው ሰው ገንዘብ ካልሰጥሽ ኮንሶ አይደለሽም። ኢቭን ሰው ፈልጎ የሚሰጥ እኮ የለም። ሁሉም ተገዶ ነው፣ በግድ ይሄንን አምጣ እያለ ነው። ስለዚህ በባህል ስመነገድ የለበትም። የኮንሶ ባህል የስራ ወዳድነት ባህል ነው። የኮንሶ ባህል የኮንሶ ህዝብ ባህል ስራ ወዳድ ነው። ኮንሶዎች እኩል እንደዚህ አይነት ጊዜ የላቸውም። የኮንሶ ህዝብ ለወሬም ጊዜ የለውም ክላስ ደግሞ ለእንደዚህ ለአመጥ፣ ለሁከት፣ ለብጥብጥ ጊዜ የለውም። ስለዚህ ይህን ህብረተሰቡ ላይ ደግሞ አጸያፊ እርምጃ እየወሰዱ አክሉ አካላት ሽፍታ ናቸው። በመሰረት የኮንሶ ወረዳ ምክትል አስተዳዳሪ እንደነበር እና የህዝቡ ጥያቄ ሊመለስ ይገባል በማለቱ ከስራ እንደተባረረ የሚናገረው አቶ ከበደ ካቱሳ ግጭቱ ከኮሚቴው አባላት ጋር ምንም ግንኙነት የለውም ይላል። በአንድ ቀበሌ ውስጥ በሚገኙ ቀጠናዎች መካከል የነበረው ችግር አሳቦ ከዚህ ከህዝብ ጥያቄው ጋር አሳቦ ህዝብን ለማጥፋት ነው። አሁን ከዚህ ጥያቄ ጋር የሚገናኝ ነገር ይሄ ነው። እንደውም ለዚህ ለዚህ ለተፈጠረው ችግር ተጠያቂ ሊሆን የሚችለው የመንግስት መሪዎችና አመራሮችና አስፈጻሚዎች ናቸው እንጂ ኮሚቴው አይደለም። ኮሚቴ የሚመለከተው የጥያቄው ጉዳይ ነው፣ የህዝብ የመዋቅር ጥያቄው ብቻ ነው። ይሄንን ነው የሚያስገዱት እንጂ ህዝብ ውስጥ ያለውን የመልካም አስተዳደር ችግር ማናቸውም ችግሮች ህዝብ ውስጥ የሚፈጠሩ ችግሮች እንግዲህ የመንግስት መንግስት የሚፈታቸው መንግስት ኃላፊነት የሚወስዳቸው ነገሮች ናቸው እንጂ ከኮሚቴው ጋር የማይገናኝ ነገር አገናኝቶ ሽፍቶች ናቸው ብሎ ኮሚቴዎቹን ፈርጆ ከዛ በኋላ ያለ አንዳች የፍርድ ቤት ትዕዛዝ የሰውን ቤት ውስጥ ገብቶ እንደፈለጉ ሰውን ሲደበድቡ እንደፈለጉ ሰውን ሲገሉ፣ ከኮሚቴዎቹ እንኳን አንድም ወደዛ የሚጠጋም ወደዛም ያለ ቀበሌ ያዙ ላይ ያለ ሰውም የለም። ኮሚቴዎቹ ደግሞ ግማሹ ሽማግሌዎች ናቸው፣ ግማሹ ወጣቶች ናቸው፣ ግማሹ ሃይማኖት መሪዎች ናቸው፣ ግማሹ የባህል አባቶች ናቸው፣ ግማሹ ሴቶች ናቸው። እነዚህ ኮሚቴዎች ምን እንዲህ ነው ያላቸውና ነው ከዛ ጋር የሚያገናኝ ምንም ከዛ ጋር የሚያገናኝ አሚስት አንድም የለም። አቶ ከበደ አክሎ አሁን የኮንሶ ህዝብ ለማን እንደሚያመለክት ግራ ገብቶታል ይላል እውነቱን የሚሰማልን አምላክ ብቻ ነው እንጂ በቃ ወይ ገለልተኛ ቃል መጥቶ ይህንን ጉዳይ ካላጣራ በስተቀር የእነሱ ውሸት በምን እንደምንችል አናውቅም ሰሚ ጆሮ የለውም የኢትዮጵያ መንግስት ህዝቡ እያለቀ አለው ምናልባት ዓለም ታሪክ በመጀመሪያ ጊዜ በኢትዮጵያ መንግስት የጠፋ ብሔር ልንባልም እንችላለን ብቻ ግን አጠቃላይ ኮንዞላ ያለው ነገር እጅግ በጣም አሳዛኝ ነው እጅግ በጣም ዘግናኝ ነገር ነው እየተሰራለው የሰው ሰብአዊ መብት ተገፍቶ ሰው ልጅ እንኳን ን አውሬ እንኳን እንደዚህ አይደበደብም። ለአቶ ሞጨራ ኦዳ ኮሚቴው እንደ ኮሚቴ ተንቀሳቅሶ ጥያቄውንም ሆነ አቤቱታውን ለመንግስት ያቀረበው በምን መጠን ነው ብያቸው ነበር። እያንዳንዱ የክልሉ ርዕሰ መስተዳድር ባለበት ቦታ ለኢትዮጵያ ፌዴራል መንግስት ለእያንዳንዱ ለሚኒስትሮች ሁሉ ያልደረሰበት ቦታ የለ ሁሉ ሚኒስትሮች ትክክልሉ ቢሮ ላምስ ሁሉ ገብቷል። ጥያቄውን እኮ እንደ ጥያቄ እኮ ተቀብሏል። ምላሽ ላ ለምን ደከበዳቸው ብቻ ነው እንጂ እኮ ሁሉ እስከ ኢህአዴግ ድረስ እኮ ሁሉ ይሄ ነገር በህገ መንግስቱም መሰረት አድርገን የጠየቅ ነውና ሰላማዊ በሆነ መንገድ ብቻ ነውና ሁሉ አሳውቅናል፣ አመልክተናል። እንግዲህ ምናልባት ማን አለ ከመንግስት በላይ ግራ ተጋብተናል። መንግስት ራሱን እንድነዚህ ያደረገን ያለው። አድማጮች ዘገባው አላበቃም። ኮንሶ አሁን በምን ሁኔታ ላይ ትገኛለች ለሚለው ሁሉም አካላት የሰጡትን ምላሽ አካትቼ በነገው ምሽት እመለሳለሁ። በተከታዩ ዝግጅት የአማራ ክልልን ውሎ አዳር ባጭሩ እንቃኛለን። ኢትዮጵያ ውስጥ ባለፉት ወራትና ሳምንታት ውጥረት ከበረታባቸው አንዱ በሆነው በአማራ ክልል ውስጥ ሰሞኑን መረጋጋት መኖሩን ባለስልጣናቱ እየተናገሩ ቢሆንም በየአካባቢው የበረቱ የእስራት እንቅስቃሴዎች መኖራቸውን፣ ብዙ ሰው እየተወሰደ እየታሰረበት ነው በሚባለው ብር ሸለቆ ወታደራዊ ሰፈሩ ውስጥ የሞቱ እስረኞች መኖራቸውን የሚጠቁሙ መረጃዎች እየደረሱ ነው። ሶሎሞን አባተ የቅርብ መረጃ አለን ወደሚሉ የተለያዩ አካላትና ግለሰቦች ደውሎ አነጋግሯል። በአማራ ክልል ውስጥ ረዘም ላለ ጊዜና በስፋትም የሚንቀሳቀሰው የመላ ኢትዮጵያ አንድነት ፓርቲ መኢአድ በክልል ውስጥ በርትቷል የሚለው እስራትና ማሳደድ በተለይ በፓርቲው አባላትና መሪዎች ላይ ማየሉን ይናገራል። የፓርቲ ዋና ጸሐፊ አቶ አዳነ ጥላሁን ከያሉበት እየተያዙ ታስረዋል የሚሏቸውን ሰዎችና የፓርቲያቸው አባላት በስምና በስፍራ እየጠሩ ይዘረዝራሉ። በአማራ ክልል ላይ ወጣት እየታፈሰ ወደ ብር ሸለቆ መወሰዱ ላይ ነው አሁን በጣም ያደረጉት ዛሬ በተለይም ከስማዳ ከደራ፣ ከደብረ ታቦር እና ከብናት ያው ትናንት እንደነገርኩ በጣም በርካታ ወጣት እንደሄደ ነው። ሌላው በብዛት የማያድ አባላት ላይ ነው አሁን እየተዘመተዋለው እና በብዛት እየታሰሩ ነው። የታሰሩትን በቀጠሮ እየተጉላሉ እንደሚሆን ነው። ለምሳሌ የማያድ ስራ አስፈጻሚ ኮሚቴ አባልና የሰሜን ቀጠና ኃላፊ አቶ ሙሉቀናይ ዳለም ዳንግላ ላይ ታስሮ በጣም እየተጉላላ ነው ያለው። ባለፈውም ዘግቤያለሁ። አሁንም ፍርድ ቤት ቀርቦ ለአስራ ሶስት እንደተቀጠረ ነው። ሌላው የሁለት ሺህ ሰባት የመያድ የክልል ውጭ ተወዳዳሪ እዛው ዳንግና ላይ አቶ ተሾመ መቻለ የተባሉ እንደታሰረ ነው። ሌላው የአደት ወረዳ ሰብሳቢ አቶ ስመኞ ገሰሰው የተባሉ በጣም ሽማግሌ ናቸው። እንዲሁም ሁለምተኛ ናቸው። ከዚህ ቀደም ታስረው በርካታ እንግልት ደርሶባቸው ነበር። አሁን መልሰው ደግሞ እሳቸውም ታስረዋል። ቢገና ላይ ባየደሱ የማያድ የወረዳ ተጠሪ ዘረጀ በዙ፣ አበበ እውነቱ የተባሉ ታስረዋል። የአሲድ አህመድ የተባለ ታስሮ የት እንደደረሰ አልታወቀም፣ እያጠራን ነው። አዊ መተከል ላይ አልሞ ከተማ የምትባለው ቦታ ላይ አቶ አስቻለው አበበ፣ አቶ ተዋቸው መንግስቴ እና የመተከል ዞን የናያድ ዋና ጸሐፊ አቶ አዲሱ ታደሰ ታስረዋል። በተለይ አቶ አዲሱ ታደሰ ከሌሎች ሁሉ ልዩ የሚያደርገው ባለቤቱ በከፍተኛ ደረጃ ታማ ከስድስት ወር በላይ አዲስ አበባ ነው የከረመው በአጋጣሚ ባለፈው ወር ሞታ መች እና ያው ለቀብር ይዞ ሄዶ የአርባ ስነ ስርአቱን ባለፈው ሳምንት እንዳወጣ ነው የታሰረው። የገረመው ብዙ ነው ግን እዛ እንሰራ እንደተባለ አላወቅንም። በጣም የሚያሳዝን ንትና ኒያው እሱ ደብረ ወርቅ ላይ አስር የመያድ አባላት አስረዋል። አቶ አዲሱ ታደሰ ይሄ ችግር በነበረበት ጊዜ አዲስ አበባ ላይ ነበሩ ማለት ነው። ባለፈው ወር ባለቤቱ ስትሞት ሄዶ የዛሬ ሳምንት ነው አርባውን ገና ያወጣው አርባ ስነስርአቱ ከዛ በፊት ግን ስድስት ወር አዲስ አበባ ነው የኖረው የሰውዬው፣ እና ጭራሽ በዛ አካባቢ አልነበረም። ግን ለምን እንዳሰሩት አይታወቅም አስረውታል። እና በጣም ትንሽ ስሜት ውስጥ የሚገጥም ፍና ያለው በጣም በከፍተኛ ሀገር ላይ ነው እንደታሰረ ነው። አቶ አዳነ ጥላሁን አክለውም በኦሮሚያ፣ በቤኒሻንጉል ጉምዝ አሶሳ፣ በደቡብ ክልል ኮንሶ አካባቢ ስለመኖራቸው መረጃ ደርሶናል የሚሏቸውን የተለያዩ የጸጥታና የሰውም ደህንነት ችግሮች ዘርዝረዋል። በተከታታይ እንዘገብባቸዋለን። ደብረ ማርቆስ ላይ እየተካሄደ ነው ስላሉት ስብሰባም አንስተውልኛል። አቶ አዳነ ምስራቅ ጎጃም ደብረ ማርቆስ ላይ በአቶ አያለው ጎበዜ የሚመራ ስብሰባ እየተካሄደ ነው። እዛ ስብሰባ ላይ የሀገር ታዋቂ ሽማግሌዎች ተብለው ነው ተነጥሎ ነው፣ ህዝቡ ሳይሆን ታዋቂ የተባሉ ሰዎች ናቸው የተጠበሰቡት እና የመብት ጥያቄ ሳያነሱ እነሱም አካባቢ ላይ ከፍተኛ ሆና መንገላታት እንደደረሰ ከደብረ ማርቆስ አሁን ኢንፎርሜሽን ደርሶኛል። ምን አይነት መንገላታት፣ ምን ተደረጉ፣ የታሰሩም እንዳሉ ነው። አሁን ከዛ የመብት ጥያቄ የጠየቋሉ። እንደውም ትንሽ ገፋ አድርገው የጠየቋሉ። ከአሁን በኋላ ያደግ በቃው ስልጣን መልቀቅ ያለበት ብለ የጠየቁ የተወሰኑ ሰዎች እንደታሰሩ ነው። እንግዲህ እነሱን አጣርተን ወደፊት የምናገኝ እነማን እንደሆኑ የምናገኘው ነግራቸኋለን። ግን ህዝቡ አይደለም፣ ስብሰባው የተጠሩት ታዋቂ የተባሉ የሀገር ሽማግሌዎች ናቸው። እና ይሄ ኢንፎርሜሽን አለን። በሌላ በኩል ደግሞ ጓደኞቼ ሁሉ ታሰሩ፣ እኔም ማሳደድ ሲደርስብኝ ሸሸሁና አሁን ያለሁት ዱር ነው የሚሉ ሰውም በስልክ አግኝቼ አነጋግሬያለሁ። በአሁኑ ሰዓት ኢህአዲግ የተቋሚ ፓርቲ አባሎችን በሙሉ በማሳደድ ላይ ይገኛል። ስለዚህ በሀያ ሶስት ጀምረው እስከ አሁን ድረስ የሚያድ አባሎችን ከእነማይ ወረዳ እስከ ሸበል በረንታ እና እናርጅናው ጋር ድረስ በርካታ ሰዎችን በማሳደድና በማሰር ላይ ይገኛል። ከታሰሩት አባሎቻችን መካከል ውስጥ አንደኛ መምህር ባየ ደርሶ፣ ሁለተኛ ደረጀ መንዜ፣ ሶስተኛ አበበ እውነቱ ከእነማይ ወረዳ ከእናርጅናው ጋር ሲመሽ የተባለና መስከረም አራት ቀን አስር አባሎችን ስማቸው ያልተገለጠልኝ እኔ በመሸሽ ላይ ነው ያለሁትን አስሩን ሰዎች ደብድቦ በመስከረም አመስከን የወሰደበት አልታወቀም። እዚሁን ነመይ ውስጥ ደግሞ ያሲን አህመድ የተባለውን አባላችንን ቅጥቅጥ አድርገው ከቤቱ አውጥተው ደብድበው የት እንደጣሉት አልታወቀም። ሌላው ከበረንታ ሸበል በረንታ ግዛቸው የሚባልና እንደዚሁም ጥሩ አለ የተባለ መምህር እነሱንም የት እንዳደረሷቸው አልታወቁም። እኔንም ራሴን ከፍርድ ቤት ትላል ሳይቀበል ከአርባ በላይ የሚሆኑ ቡቲሌ በሚባል የሚታወቅ ሰራዊታቸውን በማስማራት የፍርድ ቤት ትዕዛዝ ሳይሰጡ ማሊያውም የቀጠራውን ፖሊስ ብቻ ይዘው ቤት ውስጥ ገብተው እኔ በሚሆበት ባለቤት የምንልጭበት ሁለት ጻናት ልጆች የልጆች ብቻ ባሉበት ሀያ ስምንት ሺህ ብር ያስቀመጥነውንና ስምንት ሺህ ያደራብር ዘርፍ። ለመሆኑ አሁን እርስዎ ቤቶ ውስጥ ነው ያሉት? ተሸሽጌ ሌላ ቦታ ነው ያለሁት። እና እንዴት አወቁ? ይሄ አሁን ደረሰብኝ ቤቴ ላይ የሚሉትን ነገር ዘረፋው እንዴት ተፈጸመና፣ የጠፋውን ንብረት እንዴት አወቁ? እኔ ተሸሽጌ አለበት ቦታ ላይ የቤቄ ማስተማ ብያለሁ እና በእሱ ስልክ ተደውሎ ተነገረኝ። ከቤተሰብ አዎ። እርስዎ ለምን ሸሹ ግን ጓደኞቼም ያለምንም ምክንያት ደብድበው ቅጥቅጥ አድርገው ስለ ጣሏቸው እና ስላሰሯቸው እኔም ከዚህ ድብደባና መታሰር ለማምለጥ ስል ነው እና ምንድን ነው የሚያስቡት እስከ መቼ ይሸሻሉ ምንድን ነው አሁን እያደረጉ ያሉት እርስዎ እኔ እንግዲህ ምናልባት አለም አቀፍ የሆነ ትእዛዝ ደርሷቸው እኒህ ሰዎች ከዚህ የሚታገሱ ቢሆንልን እና በሕግ አግባብ መሆን የሚገባው ነገር እንዲሆንልኝ እስከሚችል ድረስ ነው ምንድን ነው ሀሳቦ በአጠቃላይ ይህን ሀሳብ አጠቃላይ በእነሱ እጅ ገብቼ ህይወቴንና አካሌን ከማጣ በዱር በገደል መቆየትም እፈልጋለሁ። ቤተሰቡ እንዴት ነው የሚኖረው? በምን ይተዳደራል? የኔ ቤተሰብ የቀን ስራ እየሰራው ነበር ማስተዳድራቸው በማገኘው ገቢ፣ ሁለት ሴት ልጆችና ባለቤቴን፣ እናቴን አሩግ እናቴን ጨምሬ እምጦርሰው ነበርኩኝ። ነገር ግን እኔ ከዚህ ጉዳይ ላይ ስገለል እኒህ ልጆች ከልመና በስተቀር እናቲትም ጠላ ታደርግ ነበር፣ ጠላ ማድረግ አልቻለችም። ምንም ነገር ሌላ የሚኖሩበት አጋጣሚ አይኖርም። ለመሆኑ እርሶም ሆኑ ባልንጀሮቾ በምን ምክንያት ነው እነሱም የታሰሩት የተደበደቡት እርሶም የሸሹት ምን አድርጋችኋል ተብላችሁ ነው ሰሞኑን? ከነሐሴ ወር ጀምሮ በብቸና ወረዳ ውስጥ ሰላማዊ ሰልፍ ይከናወናል የሚል በሚሴጅ በተለያዩ አይነት በፌስቡክ እና በድህረ ገጾች በያዩቸው መሰረት እኛ ያላደረግነውን እኛ ያላክነውን ሌላ ሰው በላከው እናንተ ታስደርጋላችሁ የሚል ምክንያት ነው የተለጠፈብን። አድርጋችኋል እንዴ እናንተ ይህንን አላደረግንም። ያደረግንበትን ምክንያት መፈተሽ የሚችሉበት አቅም እስካላቸው ድረስ ይችላሉ። እኛ አላደረግነውም ይህን ነገር። እንግዲህ ያለኝ እጣ ፈንታ ያው ሚዳቆ ከመሬት ጋር ማበር ጸጥታ ክፈይ ብትባን አልከፍልም ብላ እየዘለለች አመልጣለሁ ብላ እንደሞከረችው ያክል ነው። የሰማችሁት ድምፅ የተለወጠ ነው። ተመሳሳይ ድምፅ ቢገኝ በአጋጣሚ ብቻ የሆነ መሆኑን እገልጻለሁ። ከላይ የሰማችሁትን የአማራ ክልል የዛሬ ሁኔታን የተባለውን ማሳደድና እስራት በብር ሸለቆ ጦር ሰፈር ስላለውም የታሳሪዎች አያያዝ ማብራሪያ ለመጠየቅ የክልሉን የአስተዳደርና ጸጥታ ኃላፊ ጨምሮ ወደ ተለያዩ ባለሥልጣናት ደውዬ ነበር። ለዛሬ ማንኛቸውንም ማግኘት አልቻልኩም። ባገኘዋቸው ጊዜ የሚሉትን ይዤ እመለሳለሁ። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ኤምኦቢአይ ማዳመጥ ትችላላችሁ። በፌስቡክ እና በትዊተር አት ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ከዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ አራት ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ 2 ሰዓት በ19ና በ49 ሜትር ባንድ በ6080ና በ15580 ኪሎሀርትስ አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። እንዲሁም ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በመካከለኛ ሞገድ 1431 ኪሎሀርዝ ላይ ማለን ጽዮን ግርማና ሶሎሞን አባተንን በዚህ ምሽት አብረናችሁ ያለ ነው። ዝግጅቶቻችንን በጥራት ማዳመጥ እንድትችሉ ሁለት ተጨማሪ መስመሮችን ከፍተናል። በአጭር ሞገድ በ22 ሜትር ባንድ በ13615 እና በ25 ሜትር ባንድ በ12110 ኪሎኸርትስ ላይም በጥራት ታገኙናላችሁ። አሁን በዩናይትድ ስቴትስ ግዛት የኦሃዮ ኢትዮጵያውያን እስኪ ደግሞ ከኢትዮጵያ የውስጥ ጉዳይ ወጣ እናድርጋችሁና አሜሪካ ውስጥ ስለሚኖሩ ኢትዮጵያውያንና ዘረ ኢትዮጵያ ግዩራን ጥቂት እናጫውታችሁ። ለምን ግዩራን አልኩ መሰላችሁ? ዳያስፖራ ዳያስፖራ እየተባለ እየተለመደ የመጣ ከሆነ ራባይን የተበደር ነው ነገር አለ። ዳያስፖራ ማለት በእኛ ሊቃውንት በኩል ከብዙ ቃላቶች ትምህርት የመጣው ግዩራን ማለት ዳያስፖራ ማለት ስለሆነ፣ ይህን አይነት ቋንቋ ደግሞ እየተስፋፋልን ማህበረ ግዩራን ዘረ ኢትዮጵያ አስቸጋሪ አይነት ሆነ ሳይሆን ዝም ብሎ እንዳይቀር ሲድ የሚባለውን ሶሳይቲ ኦፍ ኢትዮጵያን ስታብሊሽን ዳያስፖራ ወይንም ማህበረ ግዩራን ግዩራን የሚባለውን ቃል እንዳፋ ለማድረግ እንጠይቃለን። ኢንጂነሩ አቶ አክሊሉ ደምሴ ኦሃዮ ግዛት ውስጥ የምትገኘው ክሊቭላንድ ከተማ ነዋሪ ናቸው። በኢትዮጵያውያን ማህበረሰባዊ ልማት ላይ ለብዙ ዓመታት እየሰሩ ያሉ ዘረ ኢትዮጵያ ግዩር ናቸው። እርሳቸው በዋና ጸሐፊነት የሚመሩት ማኅበር ግዩራን ዘረ ኢትዮጵያ ከእንግሊዝኛ መጠሪያው ስሙ ኤስኢኢዲ ወይም ሲድ በሚባል ምሕፃር ይበልጥ ይታወቃል። ኢትዮጵያም ውስጥ ሆነ ከኢትዮጵያ ውጪ ለኢትዮጵያና ለኢትዮጵያውያን ልማት፣ እድገት፣ ብልጽግና፣ መግባባት ለበጎ መጻኢ ዘመን ለሚታትሩ፣ ውጤት ላስመዘገቡ፣ አርአያ ለሆኑ ኢትዮጵያውያንና ኢትዮጵያውያን ላልሆኑም የኢትዮጵያና የኢትዮጵያውያን ወዳጆች ክብርን ሲሰጥ፣ ሲሸልም፣ ሥራዎቻቸውን ሲያስተዋውቅ የኖረ ዛሬም ይህንኑ እያደረገ ያለ ድርጅት ነው። ስለ ሲድ ወደፊት በሌላ ዝግጅት ሰፋ አድርጌ ያጫውታችኋለሁ። ለዛሬ ግን ባለፈው ሰሞን ወደ ክሊቭላንድ ለጥቂት ቀናት ለሌላ ሥራ ብቅ ብዬ በነበረ ጊዜ ካየኋቸው የኢትዮጵያውያኑና ዘረ ኢትዮጵያ ግዩራን ተግባራት አንዱን ባጭሩ ላንሳላችሁ። በሰሜን ምሥራቅ ዩናይትድ ስቴትስ በምትገኘዋ ኦሃዮ ግዛት ዋና ከተማ ኮሎምበስ፣ በትልልቆቹ ክሊቭላንድና ሲንሲናቲ እንዲሁም በሌሎችም ከተሞች እስከ 20 ሺህ የሚደርሱ መሠረታቸው ኢትዮጵያ የሆነ ሰዎች ይኖራሉ። ከእነዚህ መካከል ምናልባት ከመቶ ጥቂት ከፍ የሚል ቁጥር ያላቸው የሚኖሩት ክሊቭላንድ ውስጥ ነው። ብዙዎቹ በተለያዩ የመንግሥት መሥሪያ ቤቶች፣ የግል የንግድና የልማት ተቋማት ውስጥ ይሠራሉ። የራሳቸውን ንግድ ከፍተውም አገልግሎት የሚሰጡና ጥሩ ኑሮ የሚመሩ አሉ። አቶ ሳምሶን አክሎግ ላለፉት 17 ዓመታት የክሊቭላንድ ነዋሪ ናቸው። ነዋሪነት የዚህ ነው። ስራዬ ሲቪል ኢንጂነር ነኝ። የተማርኩት በውሃ ላይ ያተኮረ ነው። ክሊቭላንድ የምጣኝ እሱ ነው። የምሰራው ኮንሳልታንት ፎርም ውስጥ ነው። እስካሁን ድረስ የምሰራው አማካሪ ድርጅት ነው። መጀመሪያ በዲዛይነርነት ነበረ ምሰራው በኋላ ግን ው በስራው ቆይታ ላይ አሁን የክሊቭላንድን አክረንን እና ደግሞ ያንግስታውን የሚባል ሀገር አለ። የእነሱ የቢዝነስ ዲቨሎፕመንት ዳይሬክተር ነኝ። እዚህ ቅጥሞ ውስጦ ትንሽ ኢትዮጵያውያን ናቸው ያሉት ክሊቭላንድ ውስጥ ሲባል እሰማለሁ። ወይም ደግሞ ከኢትዮጵያ ጋር ግንኙነት ያላቸው ሰዎች ምን ያህል ትሆናላችሁ? ምን አይነት ሰዎች ናችሁ? በግምት ወን እንግዲህ ከመቶ ሀያ እስከ መቶ አርባ እንሆናለን። በአብዛኛው በዲሲ ና በዋሽንግተን ና በአካባቢው ካለው ጋር እስቲ አነጻጽ የሚነጸር እንኳን ያለው የዲሲ ነው። በመቶ ሺህ ነው ሩ ሚሊዮን ነው። አዎ ዛም አንዳንድ ቀን ለማወዳደር በጣም ይከብዳል። እኛ ስንሄድ ልጆች አባታቸው ቀመጥ ይቻላል። ጣጣ ውስጥ ሳናወራ እና እዚህ ያለው ይሄ 120 የሚሆን ኢትዮጵያዊ ይገናኛል፣ መድረክ አለው። እስካሁን ድረስ የጠነከረ መድረክ አልነበረውም እና ይሄ ሰው መገናኘት ፈለገ መሰባሰብ፣ መጠያየቅ፣ መሰረቱንና ማንነቱን ማጽናት ሻተና ሰብሰብ ብሎ ወሰነ። ለዛም ነው ይሄ እንግዲህ የቤተክርስቲያን ሀሳብ የዛሬ ሶስት አመት ሀሳቡ መጣ። ግለሰቦች እኔ ባለኝ ዲሲ ነበርኩኝ ዲሲ ቤተክርስቲያን ውስጥ ሳተፍ ያለሁና ሚካኤል እና ለምን አንሰባሰበም? ለምን አንድ ነገር አንመሰረተም? ልጆቻችን አሉ የእኛን ባህል አገራቸውን እንዲያውቁ አንድ ነገር ማድረግ አለብን። የሀሳብ ሲመጣ እኔም ተቀበልኩት። እግዚአብሔር ይመስገን በሁለት እንግዲህ አሁን ሶስት አመትም አልሞላንም፣ መቶ ሀያ የሚሆኑ ኢትዮጵያኖች ብለን ነበረ። የሚገርመው ነገር ግን በቴክስታን አለ ሲባል እኛ ኢትዮጵያኖች ለእምነታችን በእምነቱ አይታማም የሚባለው እውነቱን ነው። እና ከየቦታው ካልጠበቅነው ቦታ እየመጡ እኔ እንኳን በሊስት አንጻር እንኳን ወደ መቶ አስራ አምስት ኢትዮጵያኖች አሉ ቢመጡ በአንድ ጊዜ እና ይህ በጣም ደስ በአንድ የሚመጣ ወደ መቶ ሃምሳ ይመጣል። ግን ያው እንደ ሁኔታው ኑሮ ስላለ ስለማይመች ይመጣል። ግን እዚሁ አካባቢ ያለው አሉ እና በዚህ በሁለት አመት ከአራት ወር ውስጥ የራሳችን የሆነ ቤተክርስቲያን እግዚአብሔር ይመስገን ባልጠበቅነው ሁኔታ ሰውም ተነሳስቶ፣ ሰው ሰው ያከብራል አገሩን ባህል መጠበቅ ይፈልጋል እና ቤት አገኘን ቤተክርስቲያን በቴክስታን በግልጅነት አገኘን። ከፊት ለፊት እዛ የሚታየውን በቴክስታን እንግዲህ ገዝተን እግዚአብሔር ይመስገን የቅድስተ ማርያም ደብረ ምጥማቅ የኢትዮጵያ ኦርቶዶክስ ቅድስተ ማርያም በቴክስታን ተብሎ ተሰይሞ እንግዲህ ከሁለት ወር በኋላ ገብተን ሙሉ ሰርቪስ ለመጀመር ጠበቅተን። እኔ እነርሱን ከጎበኘኋቸውና ካነጋገርኳቸው ወር አለፈኝ። የክሊቭላንድ 120 ኢትዮጵያውያን ይህንን ያደረጉት በ30 ወራት ውስጥ ነው። መሰብሰቢያችን ለእኛም ለልጆቻችንም ማንነታችንን ማበልጸጊያችን ትሆናለች ብለው ያሰቧት ቤተ ክርስቲያን ህንፃ ትልቅና በጣም ቆንጆ ነው። ይህንን ዘገባ ዌብሳይታችን ላይ ስለማሰፍረው ራሳችሁ ማየት ትችላላችሁ። በነገራችን ላይ አሁን በዚህ ሰሞን ቤተ ክርስቲያኒቱን ለማጽዳት፣ ለማስተካከል፣ እድሳት ለማድረግ ቀና ደፋ እያሉ እንደሆነ ትናንትናና ዛሬ ያጨዋወጥኳቸው የክሊቭላንድ ሰዎች ነግረውኛል። መቼም ህንፃው ያማረ፣ የጸዳ፣ የታደሰ ይሁን እንጂ ቤተ ክርስቲያን ከተባለ አገልግሎትም የምትሰጥ ከሆነ ያለ ካህናት ያለ ዲያቆናት አይሆንምና እንዲያው በቀላሉ ወጣ ተብሎ የሚገኝም አንድም አገልግሎት ሰጥተውት የሚቆም አይደለምና እንዴት ይሆን የሚወጡት? ካህናቱን እንግዲህ ትልቁ ችግሩ ምንድን ነው? እኛ ያለነው ክሊቭላንድ ነው። ኮሎምበስ የሚባል ሀገር አለ። ከኛ ወደ 180 ማይል ሳውዝ ኦፍ ክሊቭላንድን ያስንዳል። እንግዲህ ለእኛ እሱ ይቀርበናል። ምክንያቱም በመኪናም ለወጭም ጥሩ ነው። አነጋገር ናቸው እና ቅዱስ ሚካኤል ቤተክርስቲያን፣ የስላሴ ቤተክርስቲያን፣ የአሪ ቤተክርስቲያኖችን ችግራችን ነገርናቸው። እነሱም ተባበሩን። ዴይተንም እና ቅዳሜ ቅዳሜ በወራንዴ የአርመኖች የኦርቶዶክስ ቤተክርስቲያን እነሱም ቤታቸውን ፈቀዱልን በነጻ እዛ ለሀያ ጊዜ አገልግሎት ሰጥተናል። እንግዲህ አድርገናል ቅዳሜ ቅዳሜ በወር አንዴ ያ ነጻ አገልግሎት ለነሱ ትልቅ ምስጋና ማቅረብ እንፈልጋለን። ገንዘብ ተጠራቀመ፣ ሰውም መጣ፣ ጥቅሙን አየ። ከዛ በኋላ እንግዲህ ከአሁን በኋላ ራሳችን መቻል አለብን፣ የእኛም ቤተክርስቲያን እንፈልግ ተብሎ ተነሳሳን በአምላክ ብርታት። እዚያ ያሉ ኢትዮጵያኖች ትልቅ የምንኮራባቸው ኢትዮጵያኖች ናቸው። ታዛዥ ጨዋ ህዝብ ነው ያለው። በጥቂት ግለሰቦች ነው ይሄ ሁሉ እንትን የሆነው ከአምላክ ጋር። አምላክ ቤቱን ይሰራል የሚባለው እውነት ነው። በጣም ደስ ብሎናል። ለመሆኑ ይህች የሰዎችን ቤተ ክርስቲያን ሲቆረቁሩ የክሊቭላንድ ኢትዮጵያውያን ከአምልኮ በተጨማሪ የሚያስቧቸው ጉዳዮች ይኖሩ ይሆን? የመረዳዳትም ይሁን የልማት ክሊቭላንድ፣ እንግዲህ በአብዛኛው ኢትዮጵያኖች ፕሮፌሽናል ናቸው፣ በአብዛኛው ባለሙያዎች ናቸው። የህክምና የክሊቭላንድ ክሊኒክ እንዳለ፣ ኢንጂነሮች አሉ፣ ጠበቃዎች አሉ። እንግዲህ ሁሉንም በአንድ እምነት አንድ ማድረጉ ከበድ ይላል፣ ግን ሁሉም አስተዋጽኦ ማድረግ ይፈልጋል። ጠበቃዎች አሉ፣ ስደተኞች ይመጣሉ። እዚህ ኢትዮጵያኖች አሉ፣ ኤርትራኖች አሉ። እነሱን ለመርዳት ምን ማድረግ አለብን? አንድ ነገር ማድረግ አለብን። ይህን ችሎታ ተባብረን አብረን ብንሰራ ለውጥ እናመጣለን የሚል ግለሰቦች አሉ እና ይሄ ሃይማኖቱ ትልቅ በር ነው የከፈተው። በዛ ላይ ደግሞ ተሳስበው ተከባብሮ ነው ያለው። ሜቶዲስቶች አሉ፣ ፕሬስቢተሪያን አሉ፣ ኦርቶዶክስ በአብዛኛው አለ፣ የተለወጡ ወደ ክርስትና የመጡ የኛ ወገኖች እና ትልቁ እንትናችን ምንድነው አብሮ መስራት። አሁን የቤተ ክርስቲያን ራሱ ብዙ ክፍልና ብዙ ህንፃዎች አሉት። እዛ ላይ በጣም ደስ የሚል አስተሳሰቦች አሉ። አሁን የተለያዩ አስተሳሰቦች አሉ። ወገን ለመርዳት የሚያበረታታን ሁሌ የሚያነቃቃን ሁሌ የሚገፋፋን የሰው ፍላጎት፣ ጨዋነት፣ ታዛዥነት በቀደም በኛ የኢትዮጵያዊ ድሮ ጥለን የመጣነውን ባህል እንደገና የምናስታውስበትና የምንኮራበት አጋጣሚ ተፈጥሯል። አሜሪካ መቼም የሩጫ ሀገር ነች። ጊዜውም ቢሆን ጨው ነው። እንዲህ አይነቱ ማህበረሰባዊ ተግባር ደግሞ ተጨማሪ ጊዜ የሚጠይቅ ነው። የሰው ቁጥርና ውለው ደግሞ እንዲህ የሚያዝናና አይደለም። ለማንኛውም ቅን ልቦና ለበጎ ተግባር መሰጠት የትም ቢሆን ፍሬ አለው፣ እንዴትም ቢሆን ይሰራል። ልክ እንዳረግ ነው። እስካሁን ድረስ በሁለት አመት ውስጥ እንገዛለን ብለን አልጠበቅም ነበር። ቤተክርስቲያን ጥቂት ነን፣ ግን ባለችው ጊዜ በመሰረት እየተከፋፈልን ተከባብረን የሚችል ሳይፎካከር አንተ ጊዜ ያለ አንተ ሳይባል አንተ ከቻልክ አድርገው እኔ ደግሞ የሚቀጥለውን ተብሎ በዛ ስለጀመረን አሁን የእኛ ቤት መኖሩ የእኛ ቤተክርስቲያን መኖሩ ይህን ሁሉ ይቀይረዋል። አሁን ለምሳሌ ጥሩ ጥሩ ሀሳቦች ግዝ ለመማር የተነሱዋሉ፣ ልጆቻችን ለማስተማር የተነሱዋሉ፣ ማሲንቆ እንማር ያሉዋሉ፣ ወንጌሉን ራሱን መዋቅ እንፈልጋለን፣ ባህላችን እንጠብቀን ያሬድ የመሰረተውን ቅዳ ራሴ አልፈልግም፣ ግን ሚስጥሩ ማወቅ እንፈልጋለን፣ በደንብ ይነገረን የሚሉ አሉ እና አስተማሪዎችም አሉ። በተለይ በጣም የምንኮራባቸውን የኛ ልጆች ከአዲስ አበባ የተመረቁ በቴዎሎጂ ቋንቋውን ግዕዙን የሚያውቁ ዕድሜም አለ፣ ኤነርጂም አለ፣ ሁሉ ነገር አለ፣ እግዚአብሔር ይመስገን። ሁሉ አሁን መስመር እያያዘለን ነው እና የእኛ ግምት እንግዲህ ከሁለት ዓመት ከሶስት ዓመት በኋላ ትልቅ ታሪክን ታሪክ እንስራ የሚል ግምት አለን። ፍቅር፣ ሰላም፣ መተባበር፣ መደማመጥ፣ ሁሉን የመቻል በሮች ናቸው። በአቶ ሳምሶንና በክሊቭላንድ ዘረ ኢትዮጵያ ግዩራን እምነት ጆሮ ያለው ቢሰማ እንዲሉ መልእክት ነው። ፍቅሩ ካለ ሰላሙ ካለ የማይቻል ነገር የለም። ትንሽ ነን፣ ግን እሱን አላየነውም። ፍቅሩ ነው እንትን ያለው እና መሰለት ፈለገው ከተባበረን ከተደማመጠን የማንሰራው ነገር የለም። ኢትዮጵያኖች ቀላል እኔ ከሃይስኩል ጨርሸን የመጣሁት እና በሁለት ሺህ ዓመት በተፈተነ ስራ ብስን ያደግ ነው። ተፈትኖ ወድቆ አልፎ አሜሪካ አገር ስንመጣ ግን እንደዛ አይደለም እና ያ የኦርቶዶክስን ያ የባህላችንን አንድ የሚያደርገን አቅጣጫ የሚሰጠን ጥቂት ብንሆንም ብዙ የሚያደርገን ስለሆነ ይህንን ምክር ከአንድ በግለሰብና ያው በስራ የታየውን ማስተላለፍ እፈልጋለሁ። ለእርዳታ ለድጋፍ የተዘጋጀ ቢኖር እነርሱም እየጋበዙ ነው። እንግዲህ የኢትዮጵያን የክሊቭላንድ የመጀመሪያ ቦቴክስታን ነው። ዌብሳይት አለን፣ አድራሻም አለን። የዌብሳይት አድራሻችን ሴንት ሜሪ ኢትዮጵያን ክሊቭላንድ ቸርች ዳት ካም። አንድ ቸርች ነው ያለው ክሊቭላንድ ና አክረን ነው። እና ያው አንድ ስለሆነ ምንም ረብሻ ያመጣን በቀላሉ ይገኛል። እና ፌስቡክ አለን። እንግዲህ ማንኛውም እርዳታ ራሱ ነው ራሱ ነው የሚገርመው ነገር አሁን ፌስቡክም በጣም አመሰግናለሁ። የእኛ ልጆች ናቸው ይቻሉት። የእኛ ልጆች አይቲ ዲፓርትመንት ውስጥ አሉ እሱ ደግሞ ደስ የሚለው ምንድን ነው ወጣት ነው፣ ኤነርጂ አለ፣ ፍላጎት አለ፣ ታዛዥነት አለ እና የኛ ተከታታይ ይፈልጋል እሱን ግን በቃ እንዳደግንበት የኢትዮጵያ ባህላችንን ምን ላርግ የሚል ሰው ስላለ እሱ ባህል ባህል ባህል ያኮራኛል። በጣም በጣም ያኮራኛል። ጠዋት ጠዋት የሚቀሰቅሰን የሚያነቃንቀን እሱ ነው እና ይኸው፣ ከእግዚአብሔር ጋር የማይቻል ነገር የለም እየሆነ ነው። እናመሰግናለን። የክሊቭላንድ ኢትዮጵያውያን ለቤተ ክርስቲያናቸው የገዙት ህንፃ ምናልባት ታሪካዊም ሳይሆን አይቀርም። በአውሮፓ የዘመን አቆጣጠር በ1924 ዓ ም የተሰራ መሆኑን የሚያሳይ ሰሌዳ አብሮት ታንጾበታል። ቀደም ሲል የሉተራን ወንጌላዊት ቤተ ክርስቲያንም ነበረች በዚህ ሕንፃ ውስጥ። የክሊቭላንድ ደብረ ምጥማቅ ቅድስት ማርያም ቤተ ክርስቲያን ዋና ጸሐፊ ሲቪል ኢንጂነሩ አቶ ሳምሶን አክሎግ ቤተ ክርስቲያኒቱ በአቡን ተቀድሳ አገልግሎቷን በምትቀጥልበት ጊዜ እንድገኝ ጋብዘውኛል። አመስግኜ ግብዣውን ተቀብያለሁ። ያኔ ደግሞ የት እንደደረሱ ምን እንደተሳካላቸው ይዤላችሁ እመለሳለሁ። ለክሊቭላንድ ዘረ ኢትዮጵያ ግዩራን አድናቆቴን ገልጬ መልካሙን ሁሉ ተመኘሁ። እዚያው ክሊቭላንድ ውስጥ የኢትዮጵያ ሚውዚየም መባል የቀረውን የሲስተር ሰናይትና የዶክተር ካርል ሮቢንሰኑን ጣይቱ ምግብ ቤት አይቻለሁ። እኒህ ዶክተር ካርል ሮቢንሰን ከማንም ኢትዮጵያዊ ባልተናነሰ ሁኔታ የኢትዮጵያ ወዳጅና ተሟጋች ናቸው ሲባል ሰምቻለሁ። ልጅ ሆነው ትንሽ ልጅ ከቀለጠችው ሽካጎ ተነስተው እየተነጫነጩ ከእናታቸው ጋር ኢትዮጵያ የሄዱ ጊዜ ያዩትን እያስታወሱ ነግረውኛል። ላሊበላ ትን ርስ ን ር ጎ ጃን ላሊበላ ሄዱና ቀሳውስቱን እረኞቹን፣ የጥንት ቅዱሳን መጻሕፍትን፣ ሰውን አዩና ወደ ዘመነ ጥንት የተመለሱ መሰላቸው። መጥምቁ ዮሐንስ አሁን ብቅ የሚል መስሎኝ ነበር ከዚህ ከአጠገቤ ከጥጋጥጉ ነበር ያሉኝ። ለመሆኑ ሲስተር ሰናይት እንደምን ሮቢንሰን ሆነች? ሲስተር ሰናይት ሽፈራው ደፈርሻ ነኝ። በዚህ ከመጣሁኝ በኋላ ከባለቤቴ ጋር የተዋወቅንበት የሬጅስተርድ ነርስ ላይሰንሴን እስከማገኝ ድረስ የአሜሪካን የሕክምና አሰራር በተወሰነ ደረጃ እንድን ለማመድ ድሮ ኢትዮጵያ ብሬያቸው ሰራ የነበሩ ሚሽነሪ ዶክተር ዶክተር ሬኖልድስ እና ጄን ሬኖልድስ ባለቤታቸው ስመጣ እነሱ ጋር ነበር ያረፍኩት። እነሱ አመጡኝና ካርሊ ራሱ ክሊኒክ ነበረው እዛ እንድን ለማመድ እሱ ጋር መጣሁኝ እና እዛ አስተዋወቁኝ። ከዛ ጀመርኩኝ። ዛ ሆስፒታል አብሬው ራውንድ እሄዳለሁኝ ለማየት የሆስፒታሎች ሁኔታዎች እንዴት እንደሆኑ። ፈተናዬን ተፈትኝ ካለፍኩ በኋላ ስራ ጀመርኩኝ፣ በነርስነት ማለት ነው። ማውንት ሳይናይ ሆስፒታል መስራት ጀመርኩኝ። እሱ ጋር በፊት በነጻ ሰራ ነበረ፣ ለራሴው ልምድ። ከዛ አንዳንድ ስንል ጋብቻ ብቻ ደረስን። መጨረሻም ላስኔሙን ወሰድኩ፣ ማለት የቤተሰብ ስሞሀገሩ ባህል። የሲስተር ስናይት እንግዳ አቀባበል፣ የአነጋገሯ ለዛና መልእክቶቿ እጅግ የተዋቡና መልሰው ኢትዮጵያ የሚያስገቡ ናቸው። ሙያዋም ድንቅ ነው፣ ጥብሳ ጥብሷ፣ ክትፎና ወጣ ወጧ የምትጋግረው እንጀራ እንዲያው እጅ የሚያስቆረጥም ነው የሚለው ኢትዮጵያዊ አገላለጽ አይበቃውም የክሊቭላንድ ኢትዮጵያውያን ከተማይቱ ውስጥ በከንቲባው በተፈቀደላቸውና በተከለከለላቸው ቦታ የኢትዮጵያ አደባባይ ወይም የኢትዮጵያ መስክ ኢትዮፒያን ጋርደን የሚባል ቦታ አሰናድተውና አስውበው ለሕዝብ ክፍት ሊያደርጉትም ሩጫ ላይ ናቸው አሁን ከሦስት ሳምንታት በፊት ትልቅ በዓል ነበራሉ ኢትዮጵያውያንም ሁሉንም ውበታቸውን፣ ባህላቸውን፣ ዘፈናቸውን ይዘው እዚህ አደባባይ ላይ ወጥተው ለትንግርት ሲታዩ ነበር አሉኝ። ዛሬና ትናንትን የሰማሁት ይሄንን። ክሊቭላንድ ብዙ የሚባልላት ብዙ የሚባልላቸው ኢትዮጵያውያንም ቤት ናት። ሜሮን ፋሲካ እባላለሁ ኦሃዮ ስቴት ዩኒቨርሲቲ ፊዚክስ ዲፓርትመንት ግራጁዌት ስቱደንት ነኝ። ሶስተኛ ዓመት ፒኤችዲ ፕሮግራም 28 ወጣቷን ሳይንቲስት ሜሮን ፋሲካን ይዤ እመለሳለሁ። ከክሊቭላንድ ወደ ዋሽንግተን ዲሲ ስመለስ እግረ መንገዴን ወደ ኦሃዮ ዋና ከተማ ኮሎምበስ ጎራ ብዬ ነበር። ብዙ ዘረ ኢትዮጵያ የሚኖረው እዚያ ነው። ያነጋገርኳቸው ሰዎች የጎበኘኋቸው የኢትዮጵያውያን ንግዶች ነበሩ። ስናብቻኛ መለሻ ነው። እንደዚህ ነው። ተላደ የጥብስ እንጨት ይባላል። ብዙ ነገሮች ይመጣል። እነ ጌሾች ጌሾን ከኢትዮጵያ ነው ይመጣ አሻሮ ለጠጅ ማለት ነው ነው ሙላ ነው ነው ሽሮ፣ በርበሬው፣ ቡና ነው። በኮሎምበስ ምኑ ጠፍቶ ሁሉ ሞልቶ፣ አይመስሎትም? ለመሆኑም አልበል ኑሬ ይባላል ኑሪ ማ ኑሬ ተረፈ በአጋጣሚ ልጆች መጥቶ እንደምንድን ናችሁ? በኮሎምበስ የአዲስ አበባ ገበያ ባለቤትና ቤተሰቦቻቸውን አግኝቻለሁ። እንግዲህ በክሊቭላንድም በኮሎምበስም ያየሁት ያነጋገርሁት ብዙ ነው። በተራ በተራ አቅርብላችኋለሁ። እንግዲህ ልንሰናበት ነው። ኦሃዮ ቆይታችኋልና ማይክል ጃክሰንን እንጋብዛችሁ። ማን ኢን ዘ ሚር Gonna feel real good. Gonna make a difference. Gonna make it right. As I turn up the collar on my favorite winter coat, this wind is blowing my mind. I see the kids in the street, but not enough to eat. Who am I to be blind? አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። አንድ ከፍተኛ የሶማሊያ ወታደራዊ ባለስልጣን ዛሬ ዋና ከተማዋ ሞቃዲሾ ውስጥ መኪና ላይ በተጠመደ የቦምብ ጥቃት ተገድለዋል። ጉባአሌ በመባል የሚታወቁት ጄኔራል ሙሐመድ ሮብሌ ጅማሌ አካና ስድስት ጠባቂዎቻቸው የተገደሉት ኮንቮያቸው ወደ መከላከያ ሚኒስቴር መግቢያ አቅራቢያ እንደደረሰ ቦምብ በተጠመደበት መኪና ከተመታ በኋላ መሆኑን የከተማይቱ አስተዳደር ቃል አቀባይ አብዲፋታ ኦማር ሃላኔ ለቪኦኤ ተናግረዋል። አልሻባብ ለጥቃቱ ኃላፊነቱን ወስዷል። ጀነራሉ በሶማሊያ ጦር ሰራዊት ውስጥ የሶስተኛው ባታሊዮን መሪና ነውጠኛውን ቡድን በመዋጋት ቀዳሚ መኮን እንደነበሩ ተገልጿል። አልሻባብ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም ላይ በአፍሪካ ህብረት የሰላም አስከባሪ ኃይሎች ከሞቃዲሾ ቢባረርም አሁንም በየጊዜው አደጋ በመጣል መንግስቱን እየተፈታተነ ይገኛል። ህንድ በምስት አስተዳድረው በካሽሚር ያሉ ባለሥልጣናት እንደተናገሩት ነውጠኞች በመንግሥቱ ጦር ሰፈሮች ላይ ጥቃት አድርሰው 17 ወታደሮችን ገለዋል። በዛሬው ጥቃት ሌሎች 8 ወታደሮች ደግሞ ጉዳት ደርሶባቸዋል ብለዋል። ዜናው አበቃ።